በምስራቅ አፍሪካ የተከሰተው ድርቅ ብዙ ቁጥር ያላቸውን ሰዎች በገደለባት ሶማሊላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና አስተዳደራዊ አትኩሮቱን ነፍስ በማዳን ስራ ላይ እንደሚያደርግ አስታወቀ። ምክትል ፕሬዚደንት ለቪኦኤ ሶማሊኛ ክፍል እንደገለጹት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ቸነፈርና እልቂት ያመራል ብለዋል። አብዱልአዚዝ ኦስማን ከሀርጌሳ የዘገበው አለ፣ ሄኖክ ሰማግዜር ያቀርበዋል ሆነ ነው መንግስቱና የዓለም አቀፍ የረድኤት ድርጅቶች የሚያስታውቁት። የሶማሌላንድ ምክትል ፕሬዚዳንት አብዱራህማን አብዱላሂ ሲሊኪ ለቪኦኤ የሶማለኛ ዝግጅት ክፍል በሰጡት ቃል መንግስቱ አትኩሮቱን ከልማት ስራዎች ወደ ድርቁ አድርጓል። የልማት ስራዎቻችንን ለማቋረጥ ወስነናል። ይህም ድርቁ ወደ ከፋ ይዞታ ሊያመራ ይችላል በሚል ባደረብን ከፍተኛ ስጋት የተነሳ ነው ብለዋል ምክትል ፕሬዚዳንት አብዱራህማን ሲሊኪ የገንዘብ አቅማችንንና አጠቃላይ አትኩሮታችንን በድርቅ ለተጎዱ ዜጎቻችን በምናደርገው ምላሽ ጊዜ ልንሰጠው የማንችለው አፋጣኝ ውሳኔ ያስፈልገናል ብለዋል ምክትል ፕሬዚዳንቱ አክለውም በሀገሪቱ ያለው ሁኔታ ከለየለት ረሃብ አፋፍ ላይ ነው ብለዋል የሶማሌላንድ መንግስት ከተለያዩ የረድኤት ድርጅቶች ጋር ባጠናቀረው መረጃም ተመስርቶ ምስራቃዊ የሀገሪቱን ክፍል በረሃብና በጠኔ የተጠቃ ብሎ ለመሰየም መዘጋጀቱን አስታውቋል ኢትዮጵያን ጨምሮ ሶማሊያንና ኬንያን ክፉኛ የመታው ድርቅ ከዚህ በፊት ከታዩ ድርቆች የከፋና ለረጅም ጊዜ የዘለቀ መሆኑን የዓለም አቀፍ የእርዳታ ድርጅቶችና የአካባቢው መንግስታት አስታውቀዋል። በሶማሊያ ከ6 ሚሊየን በላይ ሰዎች አስቸኳይ የነፍሰ አድን የምግብ እርዳታ ሲያስፈልጋቸው በኢትዮጵያ ደግሞ 5.6 ሚሊየን ዜጎች ተመሳሳይ እርዳታን ይሻሉ።